መንግስት በሰጠው ጋዜጣዊ መግለጫ በእርግጥ አሐዝ በመጥቀስ ምን ያህል የህሊና እስረኞች በሀገሪቱ እስር ቤቶች እንደሚገኙ አለመግለጹ ብቻ ሳይሆን ይፈታሉ የተባሉትም መቼ እንደሚፈቱ የሰጠው የጊዜ ገደብ የለም። የፖለቲካ ታዛቢዎቹም ሆኑ የሰብአዊ መብት ተሟጋጅ ድርጅቶች መንግስት የገባውን ቃል በተግባር እስከሚያሳይ ድረስ የተሰጠውን መግለጫም በጥርጣሬ እንደሚመለከቱት ነው የሚገልጹት። ይህንንም አስመልክቶ ወይዘሮ ኤማ ጎርደን ከፍተኛ የአፍሪካ የፖለቲካ ተንታኝ የሆኑት ለዶቼ ቬለ በሰጡት ቃለ ምልልስ የኢትዮጵያ መንግሥት አቶ በቀለ ገርባን ዶክተር መረራ ጉዲናን ከሽብርተኝነት ጋር በተያያዘ የታሰሩትን እንዲሁም የግንቦት ሰባት አባላት ናቸው ተብለው የታሰሩትን መንግስት ለመፍታት ፈቃደኛው የሚሆን አይመስለኝም ካሉ በኋላ ከዚህ በፊት አያሌ እስረኞችን መንግስት ፈቷል፣ የጊዜ አዋጁ ካቆመ በኋላ ስለዚህ፣ መንግስት አሁን ይፈታሉ ሁሉ በገባው ቃል መሰረት በጣም የታወቁት የፖለቲካ እስረኞች ካልተፈቱ ችግሩ በቀላሉ ይፈታል ብሎ ማመን አስቸጋሪ ነው ሲሉ ገልጸዋል። ዶክተር መራራና አቶ በቀለ ገርባ እንዲሁም የሌሎች የፖለቲካ ድርጅት የታሰሩ አባላት ከተፈቱ በኢትዮጵያ አሁን ለተፈጠረው ችግር ሙሉ በሙሉ መፍትሄ ያመጣል ባይባልም እንኳ ወደፊት አስተማማኝ የሆነ የፖለቲካ ለውጥ እንዲመጣ ይረዳል ሲሉ ገልጸዋል። ወይዘሮ ኤማ ጎርደን በመንግስትና በህዝብ መካከል ያለውን ከፍተኛ ቅራኔ የፖለቲካ እስረኞችን መፍታት ብቻ ለችግሩ መፍትሄ ይኖረዋል ብሎ መገመት አስቸጋሪ ነው። መንግስት ከፍተኛ የሆነ ሰላምና መረጋጋት ለማምጣት ካለፉት ሁለት ዓመታት ጀምሮ ህዝብ የተቃውሞ ሰልፍ በመውጣት ያሰማቸውን ቅሬታዎች በቂ መልስ መስጠት ይኖርበታል። መንግስት ይህንን ካላደረገ ለችግሩ ሌላ መፍትሄ ይኖራል ብሎ መገመት አስቸጋሪ ነው ሲሉ ገልጸዋል። በተጨማሪም ሌሎች የሰብአዊ መብት ተሟጋች ድርጅት በበኩላቸው የኢትዮጵያ መንግስት የማዕከላዊ እስር ቤትን መዝጋት ብቻ ሳይሆን በተለያዩ የኢትዮጵያ ክልሎች ውስጥ አያሌ የፖለቲካ እስረኞች የሚታገሩባቸውን እስር ቤቶችም መዝጋት እንዳለባቸው ያሳስባሉ። በተጨማሪ የኢትዮጵያ መንግስት በሽብርተኝነት ያሰራቸውን በሙሉ የፖለቲካ ማለትም የህሊና እስረኞች ስለሆኑ ይህንን አጋጣሚ በመጠቀም ሁሉንም እስረኞች ያለምንም አይነት ቅድመ ሁኔታ እንዲፈቱ የሰብአዊ መብት ድርጅቶች ጥሪ አቅርበዋል። ድል ነሳው ጌታነክ ለዶቼ ቬለ ሬዲዮ ለንደን።